የአሜሪካን ነጋዴዎቹ ምክር ቤት በኢትዮጵያ የከፈተውን ቢሮ የአሜሪካን ቻምበር ለማለት ነው፣ አምቻም የሚል መጠሪያ ስም ሰጥቶታል። ዋና ሥራ አስፈጻሚው ማቴው ዴቪስ ይህንን የነጋዴዎች ምክር ቤት ለማቋቋም ከሦስት ዓመታት በፊት ሙከራ ተደርጎ ነበረ። በዚህም ላይ ለመወያየት ከአፍጋኒስታን በይፋዊ መልኩ መጥቼ ነበረ። በየአስመጪ ነጋዴዎቹ ቢሮ የተወያየነው ነገር ቢኖር እዚህ ሀገር እንዴት ሊሰራ እንደሚቻል ነበረ። የተረዳነው ነገር ቢኖር አዳዲስ በማደግ ላይ በሚገኙ ሀገሮች እና በኢትዮጵያውያም ከአራት ዓመታት በፊት ሰባት አሜሪካ ኩባንያዎች ይንቀሳቀሱ ስለነበረ በሂደቱ ብዙውን ገንዘብ የፈሰሰበትና ለተፈጻሚነቱ በሀገሪቱ እንዴት ሊሰራ እንደሚቻል ትምህርቱን ቀስመናል ማለት ነው። በኢትዮጵያ ቀደም ሲል በመስኩ ከተሰማሩት አሜሪካዊ ኤክቶር ራይስ እንቅስቃሴያቸውን በመግለጽ እዚህ በአዲስ አበባ ከተሰማራሁ ሶስት ዓመታት ግድም ሆኖኛል። ቢሮ ከፍተን ከመንግስት አካላትም ሆነ ከግሉ ዘርፎች ጋር እንሰራለን። እንዲሁም መንግስታዊ ካልሆኑ ድርጅቶችና ከኢትዮጵያ ኦርቶዶክስ ተቋማት ከልማት ዘርፎቹ ጋር እንሰራለን። ትኩረቱ በሕንፃ ግንባታ እና በቤት አሰራሮች ጉዳይ ላይ ያተኮረ ነው። በተሰማሩት የስራ ዘርፍ አጥጋቢ ውጤት አግኝተውበት እንደሆነ ጥያቄን በማያያዝ እንደ ዓለም ባንክ ጥናት መሠረት ከሆነ ኢትዮጵያ በፍጥነት እያደጉ ናቸው ከሚባሉ ሀገሮች መደዳ መድቧታል። ከዚህ መነሻነት የሥራ አዋጭነቱን የልማት ዕቅድ በመንደፍ አጥንተነው ነው ግዙፍ በሆኑ በልማቱ ዘርፎች እየተሳተፍንን የአሜሪካን ምርት የሆነውን የኢቶን ኩባንያ ወኪል ለሆኑት ለአቶ ተስፋዬ አራጋው አዘነ። የቻይና እና የእስያ ምርቶች በገበያው በብዛት ስለቀረቡ የገበያውን ውድድር እንዴት ይመለከቱታል? ብያቸው ኢትዮጵያ ውስጥ ደረጃውን የጠበቀ ሲስተሙን የያዘ ኮምፒቴቲቭ በዚህ በያዝ ነው በተለይ ኤሌክትሪካል ላይ አለ ብሎ መገመት ትንሽ ይከብዳል። ምክንያቱም የነበሩት አሁን ሲሜንስ፣ ኤቢቢ፣ ሽናይደር፣ ኢቶን፣ ጂኢ ከኤቢቢ እና ከሲሜንስ በስተቀር ሌሎቹ ገና አዲስ እየገቡ ነው። ይሁን እንጂ ሲሜንስም ቢሆን አሁን ባለው አለም ላይ ባለው አሰራር ራሱን ለውጦ ትልልቅ ፕሮጀክት ላይ ብቻ የሚያደላ በመሆኑ ብዙም አይታይም። ኤቢቢ ነው። ኤቢቢም ያንኑ መንገድ ነው የተከተለው። ኢትዮጵያ ጥራትን መከተሏ የማይቀር ነው። ኢንዱስትሪዎች እየመጡ ነው። ጥራት ያለው ነገር ከሌለ ሴፍቲ ለንብረት ሴፍቲ ለህይወት ሊኖር አይችልም። ያን ለማስጠበቅ ሲባል ጥራት እጅግ ወሳኝ በኢትዮጵያ ለሚመረቱ ከቀረጥ ነፃ በሚያደርገው የአሜሪካን ድጋፍ በቂ በሆነ በዕድሉ አልተጠቀመችም ይባላል። ያልኳቸው ለመዋለ ንዋይ ፍሰት ለኢንቨስትመንት ኮሚሽነር ፍጹም አረጋ ነው። የአጓ ገበያ በጣም ሰፊ ነው ያለምንም ኮታ እና ያለምንም ቀረጥ የኢትዮጵያ ውስጥ የተመረቱ ምርቶችን አሜሪካ ገበያ መሸጥ የሚያስችል እድል ነው ይህ እድል ለኤዥያ ሀገሮች የላቸውም ለምሳሌ ስለዚህ ይህን እድል በመጠቀም በኩል በሁለት ምክንያት ገበያውን የሚጠብቀውን ስታንዳርድ አሟልቶ መግባት ባለመቻል በጥራት ተወዳዳሪ ባለመሆን በሎጂስቲክስ ተወዳዳሪ ባለመሆን እንዲሁም ገበያውን ካለመረዳት ጋር ተያይዞ የሚመጡ ችግሮች አሉ ስለዚህ ይህንን በማስተዋወቅ በኩል አምቻምን ልንጠቀምበት አስበናል ጌታቸው ተድላይ ልጅ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ።